ከማህበረሰብ ለማህበረሰብ ማርታ ጸጋው የጋዜጠኝነት ሙያዋ የተሟሸው በሬዲዮ ጋዜጠኝነት ነው። በትዳር ህይወት ሀገርና ሙያዋን ለቃ ሀገረ አውስትሬልያን ቋሚ መኖሪያ ብታደርግም የሙያ ውርሳ ሻራዋ ግና ዛሬም ድረስ በኤፍኤም አዲስ 97 አንድ ጎልቶ ይነሳል። ሙያዋ በትናንት ትውስታነት ብቻም አልተደመደመም። ከትናንት ጋር ተሰናስሎ አሁነኛ ሆኖም አለ። በኤስቢኤስ አማርኛ አገልግሎት የሙያ አስተዋጽኦ ቀጣይነት ዘንድሮ ጁን ዘጠኝ የሚከበረውን የኤስቢኤስ ሀምሳኛ ክብረ በዓል አስባብ በማድረግም በምልሰታዊ ምልከታና የመጪ ጊዜያት አገልግሎት ካድማስ ባሻገር አታያይና መልካም ምኞቷን አጣምራ አጋርታናለች። መነሻችንን ያደረግነው እንደምን የጋዜጠኝነት ሙያዋ ከኤስቢኤስ አማርኛ አገልግሎት ጋር ሕይወት ዘርቶ ተዋዶ እንደቀጠለ በማንሳት ነው። በቅድሚያ ካሳሁን እንኳን ለኤስቤስ የሃምሳኛ ዓመት በዓል በሰላም አደረሰን እላለሁኝ። አንተንም፣ እኔንም፣ ሌሎች በኤስቤስ ታሪክ ውስጥ በተለይ በአማርኛውም ይሁን በሌላው በእንግሊዝኛውም እንግዲህ ከስልሳ በላይ የሚያስተላልፍ የሬዲዮ ጣቢያ ነው። ለነሱ ሁሉ እንኳን አደረሳችሁ እንላለን። እንዴት ኤስቤስን ጆይን አደረግሽ ወይም እንዴት ጀመርሽ ለሚለው ጥያቄ እንደመጣሁኝ ነው ኤስቢኤስን የጨመርኩት። እኔ ወደዚህ ሀገር የመጣሁት በ2003 ዓመተ ምህረት ነው። ስመጣ እዚህ ሀገር መጥቼ ሬዲዮ ጣቢያ ላይ እሰራለሁ የሚል ምንም አይነት እሳቢያ አልነበረኝም። እንደውም አሳቢያ የነበረው ተማሪም ነበርኩኝ አዲስ አበባ ዩኒቨርሲቲ ድጋሚ ገብቼ እየተማርኩ ነበር። ቀን እየሰራሁኝ ትምህርቴን እቀጥላለሁ የሚል አይነት ነገር ነው ይዤ የመጣሁት እንጂ በምንም አይነት ሬዲዮ ጣቢያ ይኖራል ብዬ አስቤ አላውቅም ነበር። ስለዚህ እንደመጣሁኝ ግን ምንድን ያደረግኩት ጉግል አደረኩኝ፣ ጀስት ኬዝ የአማርኛ ቋንቋ ፕሮግራም ካለ ብዬስ አድርግ አለ ኤስቢኤስ አማርኛ አዲስ የተጀመረ የሚል አየሁኝ። ከዛ ሳይ ጥሩነቱ እዚህ ሀገር ሁሉ መረጃ አለ፣ የስቴ ጣቢያው የት ጋር እንዳለ፣ አድራሻው የት እንደሆነ፣ ስልክ ቁጥሩ ተቀምጠዋል ዌብሳይቱ ላይ። ከዛ ስልክ አንስቼ የደወልኩኝ ስደውል የአማርኛ ፕሮግራም የሚያዘጋጀውን ሰው ማግኘት ትፈልጋለሁ ስል የለም የትሄደ ስላቸው አይ ማታ ነው የሚመጣው እሱ ፕሮግራማቸው ማታ ስለሆነ የሚተላለፈው ማታ ነው ስላቸው። ያው ለእኔ ያልተለመደ ኤክስፒሪየንስ ነው። ምክንያቱም ወደ ኋላ ትንሽ አንድ ስቴፕ ልመልሳችሁ ና እኔ ስመጣ ሰራ የነበረው መጀመሪያ እንግዲህ አዲስ አበባ ዩኒቨርሲቲ ነው ግራጁዌት ያደረግኩት። እንደ ጨረስኩኝ ኢትዮጵያ ሬዲዮ ብሔራዊ አገልግሎት ነው የተገጠርኩት። ሁለት አመት ከሰራን በኋላ ያው በኢትዮጵያ መጀመሪያ ብለን የምንለው በኢትዮጵያ ታሪክ የመጀመሪያው የኤፍኤም አዲስ 97 ነጥብ አንድ ሲጀመር አምስት ጋዜጠኞች ከዛ ውስጥ ከነበር ነው ተነስተን ወደዛ ስንሸጋገር ከነበሩት መካከል አንዱ ነኝና ኤፍኤም ላይ ሁለት ዓመት ብሔራዊ ላይ ሰርቼን የመጣሁት። ስለዚህ ገና ጋዜጠኝነቱ ላይ ወደ ውስጥ እየሰመጥኩ ሄድኩበት። ኤፍኤም ደግሞ በጣም ፖፑላር ሬዲዮ ጣቢያ ስለነበረ በቃ በህብረተሰቡም ውስጥ በብዛት የምንታወቅበት ጊዜ ነበር። የተለያዩ ችግሮችን በተለይ ለተለይ አዲስ አበባ ከተማን የህብረተሰብ ችግር የሚፈታ የሚያገናኝ ሬዲዮ ጣቢያ ነበር በወቅቱና። ከዛ ተነጥዬ ስለመጣሁኝ በቃ በውስጤ ትኩስ የሆነ ግለት ነበረ። በቃ እንዴት አድርጌ ነው ሙያዬን የምቀጥለው የሚለው ነገር ግን ከጨለምተኝነት ጋር ማለት ነው። ምንም ነገር እዚህ አይኖርም የሚል ሶ ያንን እዚህ ከመጣሁ በኋላ ኤስቢኤስ መኖሩን ወይም ሬዲዮ ጣቢያ መኖሩን ሳውቅ አንድም ረጅም ሰዓት የሚያስተላልፍ ነበር ይመስለኝ፣ ግንሳ ዌብሳይቱ ላይ አንድ ሰዓት ነው የሚለው ግን ቢሆንም ያንንም አላጣጣልኩትም። ስለዚህ ደስ አለኝ እንደወልኩ ያው ማታ ነው ቢመጣሉኝ፣ ማታ ላይ የወቅቱ ዋና አዘጋጅ የነበረው ለሰሳል የነበረ ደወለልኝ ማታ ማለት ነው። ደስ አለኝ፣ በቃ በጣም ደስ አለኝ። አዲስ ነው ገና እየተጀመረ ነውና፣ ለምናት መጪም ነገ ሌላኛው የሁለተኛው የሙከራ ስርጭት ስለሚደረግ ነ ያለኝ። አዲስ ነኝ፣ አላቀውም፣ መንገዱን አላቅም፣ ከተማውን አላቅም። ስለዚህ በወቅቱ የባለቤት ይሄት እሷ ደወልኩና ነገርኳት እንደዚህ እንደዚህ ነገር አለስናት። ቅድስት ትባላለች ስነግራት እንዴ እንሄዳለን አብረን አለችኝ። ከዛ ይዛኝ ሄደች። በመኪና ነው ሄድ ነው። ከተማ ውስጥ ነበር የምኖረው ያኔ፣ መጣች። ከተማ ውስጥ ሄደን መንገድ ላይ አቁማ፣ እንደው መንገድ ላይ አቁማ፣ ሄደን ስንደርስ እሷ የምታውቃቸው ሰዎች ነበሩ። መለስ እና የተወሰኑ ሰዎች በወቅቱ አስታውሳለሁ። በድሉ ነበረ መኮንን እና ሌሎችም ሰዎች ነበሩ የሚጎበኙ እና ስርጭት ይካሄዳል። እየተላለፈ ነው፣ የሙከራ ስርጭት ነው። ያን ነው የማስታውሰው ደሳለኝ። ከዛ ተመልሼ መጣሁኝ። በሚቀጥለው ቀን ደወልኩለት ለመለስና፣ ምን ማድረግ አለብኝ ምናምን ስለው በቃ በአሁኑ ሰዓት እነሱ በአጭር ነው ሰዓቱም አጭር ነው ብዙም ሰው የመቅጠር ፍላጎት የላቸውም እና ምናምን አለኝ። ከዛ በአጋጣሚ እኔ የማውቀው እዚህ ሀገር እንደዚሁ የማውቀው ሰው እጅና ጠቂያቸው ሬዙሜሽን አስገቢላቸው አሉኝ። እኔ ያኔ ስመጣ ሁሉ ነገር ንዥን የመጣሁት የዩኒቨርሲቲ ወረቀቶቼን የሰራሁትን እዚያ ጋዜጠኝነት ውስጥ የሰራነው የስልጠናዎቹን የሰርቲፊኬት በዛ ወቅት ኦቨርኳሊፋይ የሚያስብል ብዙ ወረቀትን የመጣሁት ምክንያቱም ኢትዮጵያ ስንሆን ብዙ ለብዙ ለብዙ ትሬኒንጎች ኤክስፖዝድ ነን። ብዙ ትሬኒንጎች እናደርጋለን በሀገር ውስጥ፣ በውጭ ሀገር፣ በተለያየ ተቋማት ያሰለጥኑናል በጤና በህብና በተለያየ ነገር ላይና ብዙ ወረቀቶች ነበሩ። በዛ ሰዓት ደስ አላቸው። በወቅቱ የነበረችው የፕሮግራም ማኔጀር አየድ ግን ያለችው ምንድን ነው የአንቺ ብቃት ለመኖር ሳይሆን ቦታ የለንም ግን በየሳምንቱ አንዳንድ ሴግመንት እንፈቅድልሻለን አሉ። ሙርዛን የነፍለኔ በጣም ነው ደስ ያለኝ ደስ ደስን ያለኝ በቃ፣ ከዛ ጊዜ ጀምሮ አንዳንድ ሴግመንት በየሳምንቱ በትራም እየሄድኩኝ ኤሰንደን ነበር የምኖረው ከኤሰንደን ፌዴሬሽን ስኩዌር፣ በሳምንት አንድ ቀን እየሄድኩኝ ያየሁትን ነገር፣ በወቅቱ ብዙ ነገር እታዘብ ነበር። የምጽፈው ነገር ይበልጣል ኢንተርቪው ከማረገው ምክንያቱም አዲስ ስለነበርኩኝ ያንዳንዱ ነገር ለእኔ ያስደንቀኛል። ብዙ ነገሮች እጽፍ ነበር እና እንደዛ እያደረግኩኝ በዚህ መንገድ ነው ከኤስፔስ ጋር የተገናኘ ነው። ባለ ባለውለታዊ ነው። ለምን ከሙያዬ እንዳልድርቅ ያችን ቀጭን ገመድ እንዳትበጠስ፣ በተለይ ከዚህ ከጆርናሊዝም ከሚለው ሙያ ጋር እንዳልራረቅ ያደረገኝ ትልቅ ባለውለታዊ ነው። ሁለተኛ የፕሮፌሽናል ስታንዳርድ ያለውን ኢትዮጵያም የነበረውን በደንብ ፕሮፌሽናል በሆኑ ሰዎች ነው የሰለጠነ ነው በስነ ምግባር በኤቲክስ ነው ሰልጥነን የመጣ ነው። እዚህም ያለው የኤስቢኤስ ኮድ ኦፍ ኮንዳክቱ ወይም ደግሞ የጋዜጠኝነት መሰረታዊያን የሚባሉት ትክክለኛ በሆነ መንገድ በተግባር የሚውልበት የሬዲዮ ጣቢያ ስለሆነ፣ በህዝብ ለህዝብ የሚተዳደር ሬዲዮ ጣቢያ ስለሆነ መስመር ሳንለቅ በዛ ሂደት ውስጥ ሄጄ አሁንም ድረስ እየወደድኩት እንደሰራ ያደረገኝ ጣቢያ ነው እና በዚህ አጋጣሚ ነው ኤስቢኤስን የተገናኘሁት ማለት እችላለሁ። እና በደስታ አሁንም ድረስ ደስ እያለኝ ነው። ኤስቢኤስ በመሄድበት ዘመን ሁሉ ደስ እያለኝ ማህበረሰቡንም እያገለገልን በጋራ እየሰራው ያለሁበት ጣቢያ ነው። የአገልግሎት ጉዳይ ከተነሳ አልቀረ የኤስቢኤስ አምሳኛ ዓመት ነው የሚከበረው አሁን። በእርግጥ የኤስቢኤስ አማርኛው ክብረ ባህል አይደለም። በጥቅሉ ግን የኤስቢኤስ አማርኛ የኤስቢኤስ ሀምሳኛ ዓመት አንዱ አካል ነው ና እንግሊዝኛውንም ፕሮግራም ጨምሮ ከ ከስልሳ በላይ ያሉትን የቴሌቪዥንና ና ሬዲዮ ቋንቋ ስርጭቶች አካቶ ለማህበረሰቡ እየሰጠ ያለው አገልግሎት ፋይዳዎቹ ምንድን ናቸው ማለት ይቻላል። በኦንላይን ሳቢያም እንደዚሁ አገልግሎቱ በአውስትራሊያ ማህበረሰብ ብቻ የተገደበ ሳይሆን ሉላዊ ነው፣ ግሎባል ነው እና በሀገር ቤትም ሆነ በመላው ዓለም ባሉ አሁን ስልሳ ሁለት ሀገራት ውስጥ የሚሰማ ነው በኦንላይን አበኩላ ተደራሽነት አለው። ና እነህ ሁሉ ተካተው የኤስቢኤስ አገልግሎት ምን ማለት ነው ለአማርኛ ቋንቋ ተናጋሪና አድማጮች? አመሰግናለሁ። ከሳሁን ፋይዳዎቹን ስንመለከት በንጽጽር ብለን ስናይ ለምሳሌ ዛሬ የመረጃ ፍሰት በብዛት የሚታይበት ዘመን ላይን ያለ ነው። ሰዎች ከዚህ ቀደም የማያገኙትን መረጃ በእጃቸው በማንኛውም ሰዓት የሚያገኙበት ዘመን ላይን ያለ ነውና ነገር ግን ወደኋላ ጠቃላያውን እናየዋለን። ግን የአማርኛውን እንኳን ብንመለከት የዛሬ 18 19 ዓመት የነበረው የመረጃ ፍሰትና ና አሁን አንድ አይደለም። ስለዚህ ለምሳሌ የዛሬ 18 ዓመት፣ 17 ዓመት፣ 14 ዓመት፣ 10 ዓመት ብለን ብናይ አድማጮቻችን ዛሬም ድረስ የሚያስታውሱት ኤስቢኤስ ሊመጣ ነው ፕሮግራም ሊጀመር ነው ተብለው ማታ ማታ ቡና አንጥፈው ሬዲዮ ከፍተው የሚያዳምጡን አድማጮች ነበሩ። ሌላው ቀርቶ ብዙ ሙዚቃ እንጠቀምም ኤስቢኤስ ላይ ግን ያቺንም በስንት ጊዜ የምናቀርባትን አንዷንም ሙዚቃ በኤስቢኤስ ላይ ነው የሚሰማው። የኢትዮጵያ መረጃዎች፣ አገር ቤት መረጃዎች በሙሉ ጥሩ ጥሩ የሀገርኛ ዘጋቢዎች ነበሩ። ጥሩ የጋዜጠኝነት ስነ ምግባር ያላቸው ሚዲያ ውስጥ የነበሩ ስለነበሩ ተአማኒነት ያለው መረጃ የሚያቀርቡ ጋዜጠኞች ነበሩ እና የእነሱንም መረጃ የሚሰማው ለዛ ነውና። በወቅቱ ኤስቢኤስ በተለይ ለአውስትራሊያ አይሶሌትድ ማህበረሰብ ነው ከሌላው ጋር ሲነጻጸር ብዙ ሚዲያዎች የሌሉበት በተለይ ለእኛ ማህበረሰብ የሚጠቅም ወይም ለእኛ ማህበረሰብን ፍላጎት የሚያሟላ ሚዲያ ብዙ ባልነበረበት ጊዜ የኤስቢኤስ አማርኛው ክፍል በተለይ የነበረው አስተዋጽኦ ቀላል የሚባል አይደለም። ዛሬም ድረስ እነዛ ሰዎች በምናገኛቸው ጊዜ ይህን ያስታውሳሉ። አንድ ሱን እንያዘው። ሁለተኛ ከማህበረሰብ ውስጥ ያሉትን ርዕሰ ጉዳዮች ለምሳሌ ብዙ ነገሮች አሉ በማህበረሰባችን ከጤናው አንጻር ስንመለከት፣ ከሃይማኖት አንጻር ስንመለከት፣ ከፖለቲካው አንጻር ስንመለከት ያለፍንበት ነገሮች ብዙ ናቸው እና ገለልተኛ በሆነ መንገድ መሀል ላይ ሆኖ ሁሉንም አኮመዴት አድርጎ ሲያስተላልፍ የነበረ ጣቢያ ነው። ለዚህ ደግሞ እዚህ ያለው ማህበረሰብ እንዳይወዣበር ወይም ብዙ ኮንፍሊክት ውስጥ እንዳይገባ ቱም ብዙ ሌሎች ሀገሮች እንደምናየው በሚዲያ ሳቢያ የሚፈጠሩ ብጥብጦች እስከ መዘጋት ድረስ የሚያደርሱ ሆት የሆኑ ርዕሰ ጉዳዮች እየተነሱ የታዩት ነገሮች እዚህ ኤስቤስ ላይ አላየንም እስካሁን ደረጃ ድረስ ማለት ነው። እና ሴንተር ማዕከል ሆኖ ያለበትን መርሆን ሳይስት ሲያገለግል የነበረ ነው። መርሆቻችን ምንድነው? ሁሌም ማሳወቅ፣ ማስተማር፣ ማዝናናት እና በተቻለን መጠን ስናዝናናም አሉን የሀገሪቱ ውስጥ እዚህ ውስጥ ያሉ ሎካል አርቲስቶች አሉ። በሀገር ውስጥም ይሁን በኢትዮጵያም ይሁን ከዓለም ዙሪያ ያሉትንም በመጋበዝ ህብረተሰቡን በተወሰነ መደረግ ደረጃ የመዝናናት ፍላጎቱንም ሲያረካ የነበረ ጣቢያ ነው እና በዚህ አንጻር ስናይ የማዝናናት የሚለውንም ፋይዳ ወይም የማስተማር የሚለውንም ፋይዳ ሚና ሲጫወት የኖረ ጣቢያ ነው። ከቅርብ ጊዜ ደግሞ ጀምሮ በተለይ የኦንላይን ስርጭቶች ከተጀመሩ በኋላ ቀደም ሲል አንተም እንደጠቀስከው ከስልሳ በላይ በሆኑ ሀገሮች እንደመጣለን ከምንም በላይ ደግሞ ኢትዮጵያ ዛሬ ልክ እንደ ቪኦኤ እንደ ዶችቨለ ኤስቢኤስም ፍሪኩዌንሲ ሳይኖረው ግን ደግሞ በኦንላይን ብቻ በመሰማት ፖፑላር የሆነ ጣቢያ ነው። ኮት ይደረጋል። ዛሬ ኤስቢኤስ እንደዘገበው ተብሎ ብዙ ዌብሳይቶች ፕሮግራሞቻችንን አንስተው ዌብሳይቶቻችን ላይ ያስቀምጣሉ። የኛን ኢንተርቪዎች፣ የኛን ፕሮግራሞች። ስለዚህ አሁንም ፋይዳው ከዚህ አውስትራሊያ ውስጥ ካሉት የማህበረሰብ ክፍላችን ባሻገር ከአውስትራሊያ ውጭ ያሉና አማርኛ ተናጋሪ ለሆኑ የህብረተሰባችን ክፍሎች በሙሉ አውትሶርስ በማድረግ እያገለገለ ያለ ጣቢያ ነው። ሌላው አሁንም ያለን ያሳለፍናቸው ጊዜያቶች ከፍና ዝቅ ስለነበረ፣ በተለይ ደግሞ ኢትዮጵያ ውስጥ ብዙም የማይደመጡ የነበሩ ሰዎች በተለያየ ምክንያት ማለት ነው ድምጻቸው እንዲሰማ እድል ያገኙበት ጣቢያ ይሄ ነው። በማንኛውም ሚዲያ ውስጥ ኢትዮጵያ ውስጥ በስልክም በአካልም ተገኝተው የማይናገሩ ሰዎች እዚህ ስፔስ ላይ ሀሳባቸውን እንዲገልጹ ተደርጓል። በጣም ሲምፕል ቀላሉን ፖለቲካው እንዳለ ሆነው ወደ ሃይማኖቱ ብንመለከት ለምሳሌ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን የውጭ፣ የአገር ውስጡ ተብላ በተከፋፈለችበት ዘመን በውጩ ሲኖዶስ የነበሩ አባቶች ዛሬ በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ሲኖዶስን በከፍተኛ ኃላፊነት እያገለገሉ ያሉ ዛሬ ማለት ነው በፊት ግን ውጪ ኤግዛይል የነበሩ አባቶች አሜሪካም ሆነው ይሁን እዚህም አውስትራሊያ ሲመጡ ወይም ኒውዚላንድ የሆኑ ኤስፔስ ላይ ሀሳባቸውን ሲገልጹበት የነበረው ህብረተሰባቸውን ሲያረጋጉ፣ ሁሉም አንድ ፔጅ ላይ ስላልነበረ እዚህ ያለውን ህብረተሰብ ሲያረጋጉበት የነበረው ጣቢያ ነውና አንድም የእነሱን እውቀት ማስተማር የሚሆኑ እውቀታቸውን ከመግለጽ አንጻር ከፍተኛ ሚና ተጫውተዋል ላለውና ወደ አጠቃላይ ሃምሳኛ ዓመቱን ስናከብር ስፔስ እንግሊዝኛ ፕሮግራሞቹ ብዙዎቹ በቋንቋ በተለያዩ ቋንቋዎች የሚደረጉ ስለሚሆኑ ምናልባት በኢንተረስት የምናያቸው ፕሮግራሞች ይኖር ይሆናል። ግን በተለይ እንግሊዝኛ ፕሮግራሞቹ ዶክመንተሪዎቹ፣ ጥያቄና መልስ ፕሮግራሞቹ፣ ዜና፣ የስፔስ ዜና ከሁሉም እዚህ ሀገር ካሉ ለእኔ ለምሳሌ በግሌ ብትጠይቀኝ ከሁሉም ጣቢያዎች ምመርጠው ነምበር ዋን ስፔስ ነው። ለምን አንደኛ ዜና አንባቢዎቹ ከአክሰንት አንጻር ብታይ ከመልካቸው አንጻር ብታይ ማልቲካልቸራሊዝም መድበለ ባህላዊ የሆኑ ጋዜጠኞችን አኮመዴት አድርጎ የሚያሳይ ጣቢያ ነው። ዶክመንተሪዎች ትልልቅ ሰዎች ቁጭ ብለው ያሉ፣ ከራሴ ብትመልከት እኔ እናቴ ቁጭ ብላ እኔ ዓለምን ቁጭ ብዬ ነው የምጎበኘው ትለኛለች። እና የተለያዩ ዶክመንተሪዎች ምግብን በተመለከተ መዝናኛን፣ ታሪካዊ ቦታዎችን፣ ሂስትሪ የድሮ ጦርነቶች፣ ወርልድ የመጀመሪያ ለም ጦርነት፣ ሁለተኛ ለም ጦርነት ተዝቆ የማያልቅ እውቀት ያለበት ጣቢያ ነው። እንግሊዘኛውና ቁጭ ብሎ ላየው ለተከታተለው ብዙ እውቀት የሚቀሰምበት የቴሌቪዥን ጣቢያ ነው። እንግሊዘኛው ማለት ነውና ፋይዳው በጣም ከፍተኛ ነው ብዬ ነው ማለት የምችለው ና እንኳንም ኖረ፣ እንኳንም ተከፈተ፣ እንኳንም ሀምሳኛ ዓመቱን አከበረ። ብዙ ተጠቅመንበታል ብዬ ላለሁ ረጅም ጊዜ ነው። ከ20 ዓመት በላይ ሊሆነ ከ2003 አንስቶ እስከ 2025 የአማርኛው አገልግሎት ፕሮግራም እንደዚሁ አሁን ቅድም እንዳነሳሸው የተለያዩ አስተዋጽኦዎችን እያበረከተ ይገኛል። በዚህ ሂደት ውስጥ አንዱ ባለድርሻ አንቺ ነሽ። ከዚያ አኳያ በሂደት ውስጥ ደሳችም አሳዛኝም፣ ወይም ደግሞ ቆም ብሎ ለማሰብ ጊዜን የሚጠይቁ የሚወስዱ ግድ የሚሉ አጋጣሚዎችም ይኖራሉ። ትውስታዎችሽ ምንድን ናቸው? በነዚህ ሁለት አሰርት ዓመታት ውስጥ ብዙ ትውስታዎች አሉኝና በመጀመሪያ ደረጃ በፍቅር ስለምሰራው ወይም በፍቅር ስለሚሄድ? እዛ ከመሄዴ በፊት ሊኖሩ የሚችሉ ተግዳሮቶችን በሙሉ ልክ እዛ ስደርስ ረሳቸዋለሁ። ለምሳሌ ለምሳሌ ብጠቅስልህ እንደነገርኩ እዚህ ሀገር ስመጣ ገና ልጆች አልወለድኩም እና ሦስቱንም ልጆች ስወልድ እዚህ ሀገር ሁኜ ነው እና እየወለድኩ እንደገና ሌላ ፉል ታይም ደግሞ የምሰራው ስራ አለ። መንግስት ስራ ሰራተኛ ነኝ ሌላ ቦታ ና ይሄኛው በሁለተኛ የምሰራው ስራ ነው እና አንዳንድ ጊዜ ስራዬን እየሰራው ቢሮ ውስጥ ቁጭ ብዬ ዋናው ስራዬ የሆነ ሀሳብ ከመጣ ብድግ አድርጌ ስልክ የምደውልበት ጊዜ አለ። ይሄንን ሰውዬ ኢንተርቪው ማድረግ አለብኝ፣ ማታ መቅጠር አለብኝ፣ ወይ ደግሞ የምጽፈውን ስክሪፕት ርዕሰ ጉዳይ፣ ዶት ፖይንቶችን ስራዬ ላይ ቁጭ ብዬ እዛኛው ጋር ሆኜ የማደርግበት አጋጣሚዎች አሉ። ልክ እንደ ድሮ አገር ቤት ሆነን ፉልታይም ጋዜጠኛ ሆነን ቀኑም ሙሉ ከኤዲተሮቻችን ጋር ከአለቆቻችን ጋር ቁጭ ብለን ይሄንን እናቅድ፣ ይሄንን እንስራ፣ ይሄን ሂጂ የምንባልበት አይደለም። በብዙ ነገሮች መካከል በተጨመቀ ሰዓት ውስጥ የሚገኝ ጊዜን የምትጠቀምበት ነው። ልጆች ጥሎ በተለይ በድሮ ጊዜ እንደምታስታውሰው የድሮ ፕሮግራሞቻችን የሚያልቀው ከምሽቱ አምስት ሰዓት ኤለቨን ኦክሎክ ነው። አራስ ልጅ ጥዬ እስከ ምሽቱ ኤለቨን ኦክሎክ መቆየት ያስፈልግ ነበር አይደለ? ለምሳሌ አንተ ሆሊዴ በምትወጣ ጊዜ አንተን ባክፊል ሳደርግ እስከ ምሽቱ 11 ሰዓት አመሻለሁ ወይም ባክፊልም ባይሆን እኔ የምሰራው ፕሮግራም ካለ ሁለታችን ምስ እስከዛ ሰዓት የምናመሽበት ጊዜ ነበረ። ያ አሁን ሳስበው ግርም ይለኛል። ትንንሽ ልጆች ጥሎ ማለት ነው። በእርግጥ እናቴ ነበረች እሷ ትጠብቃለች። ግን እንደ እኔ ደግሞ እኔ እንደ እናት እነሱን ቤት አስቀምጬ እስከ አስራ አንድ ሰዓት ድረስ ከምሽቱ አመሽ ነበር ና ያ የማስታውሳቸው ለምወደው ነገር ያደረግኩት ነገር ነው። ለምወደው ነገር ሌላው አንድን ሰው ኢንተርቪው አድርገህ ኤዲት አድርገህ ፕሮግራሙ ፖስት ተደርጎ ያሰው አዳምጦት ጥሩ ነው ብሎ መልስ ሲሰጥህ ህብረተሰቡ አዳምጦት ሲሰጥህ የሚሰጠው ሳቲስፋክሽን ወይም ደስታ ትልቅ ስለሚሆን አሉ ብላ የምትላቸው ተግዳሮቶች ትንሽ የሆኑ ባህል ስራው ይበልጣል። እነሱ ለእኔ ትልቅ እንደ ቻሌንጆች ነበሩ፣ ግን የምታማርራቸው ሳይሆን የላይፍ የህይወት የህይወት አንደኛው ጉዞ ነው ብዬ የምወስዳቸው ነገር ነው። ሽናና ልክ እዛ ስደርስ ልጅ እንደሌለኝ ቤት እንደሌለኝ ምንም እንደሌለኝ እርስት አድርጌ ስራዬን ጨርሼ ይልክ ስወጣ ያኔ ነው ትዝ ሚለኝ ሁሉ ነገር ማለት ነው። እና ለዛም ይመስለኛል እንግዲህ ሀያ አመት አንድ ጣቢያ ላይ መቆየት በትርፍ ስራ ማለት ነው። ምን ያደርግልኛል ብዬ መተው እችል ነበር፣ ግን ፍቅሩ ስላለ ነው እና ደስ እያለኝ ነው የሰራሁት። ብዙ ደሳስ የሚሉ አጋጣሚዎች አሉ። በተለይ ደግሞ ኤስቢኤስ ላይ በመስራቴ ብዙ ፕሪቪሌጅ የሆንኳቸው ነገሮች አሉ። ለምሳሌ የተለያዩ ፌስቲቫሎችን እንዘግባለን። የአፍሪካን ፌስቲቫል ብለን እንላለን፣ ኢትዮጵያ አዲስ ዓመት ሲሆን። በጣም ከምንም በላይ ደግሞ የሚገርመኝ ነገር አሁን ለምሳሌ የጥምቀትን ስንዘግብ፣ አንድ ጊዜ ኢትዮጵያ ሄጄ ነበርና፣ ገርሟቸው ጥምቀትን የተዘገበውን እዚህ አይተው፣ አውስትራሊያ ውስጥ ጥምቀት እንደሚከበር አያውቁም። ያንን ፕሮግራም አይተው ለካ ጥምቀት ታከብራላችሁ፣ ለካ ሄንን ታደርጋላችሁ እስከሚሉ ድረስ ማለት ነውና እንኳንም ተሰራ ያ ፕሮግራም። ስለተሰራ ራሳችንን አስተዋወቅን በዓለም ዘንድ አውስትራሊያ ውስጥ ያለን ኢትዮጵያውያን ኤስቢኤስ ባይኖር ኖሮ ማን ነበር የሚያስተዋወቀን? ዛሬ ዩቲዩብ አለ፣ ፌስቡክ አለ። ያኔ እንደዚህ አይነት ነገሮች አልነበሩም እና ያ ያንን ስታይ ፕሪቪሌጅ ነው። በቃ መስጠት የጋዜጠኝነት ስራው ምንድን ነው? ማሳወቅ። አንደኛው ማሳወቅ ስለሆነ ማሳወቅ ስንል እውቀት በተለያየ መንገድ ነው የሚፈጠረው ማለት ነው፣ በማየት በመስማት ነው እና በማሳየት የምንኖረው ኑሯችንን፣ በማሳየት እንዲህ አይነትን ስራዎችን ሰርተናልና፣ ሌላው በኤስፔስ ላይ በቃ ኖርኩበት ማለት እችላለሁ፣ ከመጣው ጊዜ ጀምሮ ስለሆነ እዚህ ሀገር ስመጣ፣ በአዲስ ዓለም በአዲስ ሀገር ተወለድኩ ብዬ ብል እኔም ልጆቼ ማብረን አደግን እዚህ ሀገር እና እንደው ምናልባት ችን በጣም አጠር አርጌ መገልጻት እንደ አጋጣሚ ያለች በኔና ባንተ መካከል ያለ ነው ና ተስታውሳለ። ዮሴፍ ሲወለድ ሶስተኛ ልጄ እንደ አጋጣሚ ልቅ ስለሚቆጠር ማለት ነው ና ሲወለድ ቤተክርስቲያን ብዙ ሰዎች አያቁኝም። ቤተክርስቲያን ስሄድ ነጠላዬን ተከናንቤ ሰው ምንም እንደማይታወቅ አድርጌ ነው። በተለይ እንግዲህ ከ14 ከ15 ዓመት በፊት ያለውን ታሪክ ነው የምነግርህ። ና ብዙ ሰዎች አያቁም ማልሁን ምልሁን ማርታ የምትባል ስፔስ ላይ የምትሰራለች ይላሉ፣ ግን እዛው አጠገባቸው እንደቆምኩኝ አያቁም አንዳንዶች። ከዛ ዮሴፍን ወለድኩኝና በአጋጣሚ አንተ የዛን ቀን ስላልነበርኩኝ ወልጄ ማርታ ሶስተኛ ልጇን ወልዳለች ብለህ እንኳን ደስ አላችሁ የሚል መልእክት አስተላልፈሃል እኔ ሆስፒታል ላይ ከዛ ሴትዮዋ አንድ እናት አሉ እዛ ሀገርና ማርታ እኮ የምትባለው እዚህ የምትመጣ ልጅ በአንድ ጊዜ ሶስት ልጅ ወለደች። አንተ ያልከው ሶስተኛ ልጇን ተገላግላለች በሰላም ነውና ሶስት ልጅ ወልዳለች ብለው በቃ ቤተክርስቲያን ያሉትን ሰው አሸብረው ነበር በወቅቱ እና እሱም እንዳጋጣሚ የምቆድረው ነገር ነው ደስ እያለኝ የማደርገው ነገር ነው። ብዙ ሰዎችን ኢንተርቪው አድርገንበታል እዛ ቦታ ላይ ከሃይማኖት አባቶች አንጻር፣ ከሙዚቃ ባለሙያዎች፣ የህክምና ባለሙያዎች፣ የምግብ ሰራተኞች፣ ተማሪዎች፣ በእኔ ዙሪያ ያሉት ማለት ነው። አንተ በጣም በርካታ ሰዎችን አነጋግረሃል እና ስፔስን ስፖት እንዲያደርጉት የትም በሄዱ ቁጥር በተለይ እዚህ ሀገር የማይኖሩት እንግዳ ሆነው መጥተው የሚሄዱት እዛ ላይ ተደርገናል ከሊያ እናግራኛለች ብለው እንዲሉ ምክንያት ሆነዋል ና ጥሩ ጊዜ ነበረ። ወደፊትም ጥሩ ነገር እናደርጋለን ብዬ አስባለሁ። ለማህበረሰባችን እና ለማህበረሰባችንም ደግሞ ድምጽናን የትም ቦታ ሲሄድ ብዙ ሰዎች አፕሪሼት ያደርጋሉ፣ ከበሬታን ይሰጣሉ። ርዕሰ ጉዳይ ሲኖራቸው ርዕስ ይሰጡናል፣ እዚህ ላይ ብታነጋግሩ ብለው እና ለዚህም ደግሞ ማህበረሰባችንም ከፍተኛ እገዝ አድርጎልናል እንግዲ ሁኖ በመቅረብ ና ለእነሱም ከብሬታችን የላቀ ነው። እነዚህ ናቸው እንግዲህ የምጠቀቀሳችሁ በጥቂቱ ስቤስ አሁን አምሳኛ አመቱን ጁን ዘጠኛ ያከብራል። በዚህ አጋጣሚ ለኤስቢኤስ ታስተላለፊ መልካም ምኞት መልእክት ምን ይሆናል? ለመጪዎቹ ሀምሳ አመት ኤስቤስ በምን መንገድ ይሄዳል የሚል አተያያለሽ ከመጨረሻው ልነሳ። ለመጪዎቹ ሀምሳኛ አመት ምን አይነት ገጽታ ይኖረዋል የሚለውን ስናይ በጣም የተለየ ገጽታ ይኖረዋል ብዬ ገምታለሁኝ። ከመነሻችን እንኳን ያለውን ስትመለከት የዛሬ አስራ አምስት አስራ ስድስት ዓመት የነበረውና አሁን ያለው አንድ አይነት አይደለም። በተለይ ከዚህ ከዲጂታል ቴክኖሎጂው መብዛት ጋር የተለየ ገጽታ ይኖረዋል። ሁለተኛ ደግሞ ካለው ቴክኖሎጂ ጋርም አብሮ መሮጥ አለበት ብዬ ገምታለሁኝ። ስፔስ ያለምንም ጥርጥር የሚያቀርባቸው ፕሮግራሞች በጥራት የሚሰሩ በምርምር የሚሰሩ ብዙ ተለፍቶባቸው የሚሰሩ ናቸው። ነገር ግን በአሁን ሰዓት ያለው የዲጂታል ቴክኖሎጂ ወዲያው ኦንደ ስፖት የሚቀርቡ ነገሮችን ለልብ ሳይሆን ለጆሮ የሚቀርቡ ነገሮችን ስለሚሰጥ ሰዎች በአሁን ሰዓት ወደ ልብ የሚመጣውን ሳይሆን ወደ ጆሮ ብቻ የሚሄደው ላይ ነው ትኩረት እያደረጉ ያሉትና እዚጋ ብዙ ቁም ነገሮች አሉ እዚህ ጋ ደግሞ ቶሎ ተሰምተው የሚሄዱ ነገሮች ላይ ሰዎች ጊዜያቸውን ሲያባክኑም ታያለ እና ምናልባት ስፔስ ወይም ሌሎችም ሚዲያዎችም ወደፊት ሰዎቻቸውን፣ አድማጮቻቸውን ሉዝ እንዳያደርጉ ስፔስ የሚመራው በጣም ስማርት በሆኑ ሰዎች ስለሆነ ኦዲየንሱን ለመያዝ የሚደረጉ ነገሮች ይኖራሉ። ከቴክኖሎጂ ጋር የሚሄድ ህብረተሰቡን መረጃው ከእውቀት ጋር የተገናኘ ሆኖ እንዳይርቅ ህብረተሰቡን እንዲይዝ የሚያደርግበት ስትራቴጂዎች ይኖራሉ ብዬ አስባለሁኝ እና ስለዚህ ይለያል ብዬ ነው የማስበው። የዛሬ አስራ አምስት ዓመቱ ከዛሬው ጋር እንደተለየ ሁሉ ማለት ነው። ምክንያቱም ከዚህ በኋላ ቴክኖሎጂ ወደፊት እንጂ ወደኋላ አይሄድም። አንድ እሱ ነው። የእኛም ቢሆን ማለት ነው፣ የኛም ኤስቢኤስ የአማርኛው ቋንቋ ዝግጅት ቢሆን ብዙ ለውጦች ታይተዋል። ድሮ አንድ ሰዓት ብቻ የነበረን ፕሮግራማችን ወደ ሁለት ሆኗል። አሁን ማታ ብቻ የነበረው ወደ ቀን ሄደዋል። ፌስቡካችን ላይ ያለ ከዚህ በቀደም ዩቲዩብ ላይም ፕሮግራሞች የተጀመሩበት ሁኔታ አለና ወደፊትም ሌሎች ነገሮች ይቀየራሉ ብዬ አስባለሁኝ። ከሁሉም በላይ ግን አድማጮቻችንን ጥራት ያለው ፕሮግራም ስለሆነ ያለው ኤስፔስ ላይ ኮንቴንት ነው ብዙ ጊዜ ምድር ይዘት ነው ብዙ ጊዜ ኢቨን ጋዜጠኞች ተሰብስበው ወይም ኤዲቶሪያል የሚባለው ተሰብስቦ ሀሳብ ላይ ሲነጋገር ኮንቴንት ላይ ነው ብዙ ጊዜ ትኩረት የሚሰጠው። አሁን የምናየው የዚህ ዲጂታል ነገር ግን ኮንቴንት ላይ አይደለም ትኩረት የሚያደርገው፣ ክሊክ ላይ ወይም ደግሞ እንዴት ሰዎች እንስባለሁ የሚለው ላይ ነው እና ስፔስ አሁንም ትኩረቱ ኮንቴንት ላይ ነው ወይም ይዘት ላይ ስለሆነ ይዘቱን ቀጥሎ ይሄዳል። አድማጮቻችንንም በዚህ አጋጣሚ እንግዲህ ማስታወስ ይሻላል፣ ሪማይንድ ማድረግ የምፈልገው ምንድን ነው ይዘት ያላቸው ፕሮግራሞች ፈለግ ኤስፔስ ላይ ሁሌም እንዳሉ ወደፊት የሚኖራሉ እስካሁንም የተሰሩት ፕሮግራሞች ወደኋላ ተመልሰው ሁሉ ድጋሜ ሊሰሙ የሚችሉ ብዙ ፕሮግራሞች ስላሉ በይዘት ደረጃ እነሱን እንደ ሪፈረንስ እንዲቆጥሩ ነው ምለው በኤስፔስ በአጠቃላይ ደግሞ ስመለከት የስፔስ 50ኛ ዓመቱን ሲያከብር ሁሉም ቋንቋዎች በጋራ ጋሩት ነገር ስለሆነ ለሁሉም እንኳን አደረሳችሁ ነው የምለው። መልካም የስራ ዘመን ለሚቀጥሉት 50 ዓመታት መልካም የስራ ዘመን ከአዳዲስ ቴክኖሎጂዎች ጋር ከአዳዲስ ቻለንጆች ጋር መልካም የስራ ዘመን እመኛለሁ። ወደኛ ደግሞ ጥበብስ አድርገው የአማርኛውን ዝግጅት ክፍል የፕሮግራም አዘጋጆችን አጠቃላዩን ፕሮግራም ማናጀር ጀምሮ ሁሉንም እንኳን አደረሳችሁ። ለወደፊቱም እንግዲህ ሌላ ሀምሳ ዓመት በጥራት እንቀጥላለን ብዬ አስባለሁኝ። ለሚቀጥለው ትውልድም ጥራት ያለው ፕሮግራም የሚያቀርብ ጣቢያ እናስረክባለን ብዬ እንተማመናለሁ። መልካም ጋዜጠኛ ማርታ ጸጋው ስለ ቃለ መልሱ ስለ ቃለ መልሱ እናመሰግናለን። አንቺንም እንደዚሁ የኤስፔስ አምሳኛ አመት አካል መሆንሽ እንኳን ደሳለሽ። ከዛም ባሻገር ላለፉት ሀያ ሶስት አመታት አገልግሎትሽም ምስጋናችን እናቀርበለን። አመሰግናለሁኝ ያው ተንም ጋር አብረን መስራት እድሉን ያገኘሁት ኤስፔስ ስላለ ነውና ጥሩ የስራ ጊዜዎችን አሳልፈናል። እስካሁን ድረስ በሀሳብም በስራም ረጅም አመታት አብረን አሳልፈናል። አመሰግናለሁ ስለነበረን የመልካም የስራ ጊዜ። አንተንም እንደዚሁ እንኳን አደረሰ ላለሁኝ መልካም የስራ ዘመን ለሁላችንም ይሁን። አመሰግናለሁ።